በጥቂት ቀናት ውስጥ የሚያበቃው የአውሮፓውያኑ 2015 ዓ.ም ምረት ለአብዛኛው የአፍሪካ አህጉር የረሃብ ዓመት ሆኖ ሊያልፍ ነው። በምስራቅና ደቡባዊ አፍሪካ የኤልኒኞ የአየር ሁኔታና ሌሎችም የአየር ንብረት መዘበራረቅ ሁኔታዎች ከባድ የምግብ ቀውሶችን ቀስቅሰዋል። የደቡብ ሱዳንና የመካከለኛ አፍሪካ ሪፐብሊክ ግጭቶች እንዲሁም የሳህል አውራጃ ድህነትና የህዝብ ብዛት በከፍተኛ ደረጃ መጨመሩም የረሃብ ምክንያት ሆነዋል። የቪኦኤዋ አኔታ ፖውል እነዚህ የተለያዩ ቀውሶች ያላቸውን የጋራ ባህሪ የተመለከተችባቸውን ዘገባ ከጆሃንስበርግ አስተላልፋለች። ቆንጅታዬ ታቀርበዋለች። ዘንድሮ ረሃብ አፍሪካን ክፉኛ ነው የመታት። በአየር ንብረት ለውጥ በግጭትና በድህነት ክፉኛ በተጠቁት በርካታ የአህጉሪቱ ሀገሮች በብዙ አስር ሚሊዮኖች የተቆጠሩ ሰዎች ስቃይ ላይ ናቸው። በተለያዩ የአህጉሪቱ ክፍሎች ያሉ ሀገሮች ለምሳሌ ደቡብ ሱዳን፣ ማላዊና መካከለኛ አፍሪካ ሪፑብሊክ ከባድ ሁኔታ የተደቀነባቸው መሆኑን በቅርብ ወራት እያስጠነቀቁ ናቸው። ከሰሃራ በመለስ ያለው የአፍሪካ ክፍል ከየትኛውም የዓለም አካባቢ የከፋ ረሃብ ተጠቂ ብዛት ያለበት መሆኑን ከአራት ሰው አንዱ በቂ ምግብ እንደማያገኝ የተባበሩት መንግስታት የዓለም የምግብ ፕሮግራም WFP አስገንዝበዋል። በየቀኑ አፍሪካ ውስጥ 23 ሚሊዮን ልጆች እንደ ራባቸው ነው ወደ ትምህርት ቤት የሚሄዱት እንደ WFP መግለጫ የዓለም የምግብ ፕሮግራሙ ባለስልጣን ዴቪድ ኦር የአየር ሁኔታ ዋናው ጠንቅ በሆነበት በታችኛው የአፍሪካ ክፍል ይህ የ2015 ዓ ም ለየት ባለመልኩ የከበደ ሆኖ መቆየቱን ይናገራሉ። ይህ እንደሚመስለኝ ዘንድሮ ሁኔታዎቹን ከወትሮው ለየት ያደረገው ድርቁ ከዚያም ወዲያው ተከትሎ የተፈጠረው የኤልኒኞ የአየር ሁኔታ ነው። ሕዝቡ ለሁለት ዓመታት በተከታታይ የዝናብ እጥረት መጥቶታል። ያ ደግሞ ሰባ ከመቶ ሕዝብ በግብርና በሚተዳደርበት አካባቢ ችግሩን አክፍቶታል። ይሁን እንጂ የአፍሪካ መንግስታትም ራሳቸውም ትልቅ ሚና እንዳላቸው የረሀብ ቀውሱ ምክንያት የእነርሱም ጥፋት ጭምር እንደሆነ ነው የሚናገሩት። የማላዊ የገንዘብ ሚኒስትር ጉዶል ጎንድዊ በአመቱ መጀመሪያ ገደማ ላይ ሲናገሩ የሀገራቸውን የረሀብ ሁኔታ ቅሌት ሲሉ ነበር የገለጹት። ጥረቶቻችንን በእጥፍ ማሳደግ ይኖርብናል። እጅግ በጣም የተዋጣ ስራ መስራት የምንችልበት ጉዳይ ላይ ይህንኑ ለማድረግ መጣር አለብን። በኢትዮጵያ በከባድ ድርቅ ምክንያት አስቸኳይ የምግብ እርዳታ የሚያስፈልገው ሕዝብ ቁጥር አስር ነጥብ ሁለት ሚሊዮን መድረሱን የሀገሪቱ መንግስት በቅርቡ ይፋ አድርጓል። መንግስቱ ለችግሩ ተጠቂዎች እርዳታ የሚውል እስካሁን ከተመደበው ሁሉ የበለጠ አንድ መቶ ዘጠና ሁለት ሚሊዮን ዶላር መድበዋል። የመንግስት ቃል አቀባይ አቶ ጌታቸው ረዳ መንግስት በንቃት እየተከታተለ ነው፣ ብሔራዊ የአደጋ መከላከል ኮሚቴ አቋቁመናል በየሳምንቱ ሰኞ ስብሰባ እያደረገ ሁኔታውን ይከታተላል። ለጋሾች ድጋፍ እንዲያደርጉም የኢትዮጵያ መንግስት ጥሪ አቅርበዋል። በቅርቡ የተቋቋመው የብሔራዊ የአደጋ ስጋት ኮሚሽን ኮሚሽነር ምትኩ ካሳ በሰጡት መግለጫ በ430 የሀገሪቱ ወረዳዎች ለሚገኙ ተረጂዎች የሚያስፈልገው ገንዘብ ከ25 ቢሊዮን ብር በላይ ወይም አንድ ነጥብ አራት ቢሊዮን ዶላር መሆኑን ነው ያስታወቁት። ከለጋሾች የተገኘው እስካሁን አነስተኛ መሆኑንም አመልክተዋል። በየመን በሶሪያና በኢራቅ ያሉት ቀውሶች ምክንያት ለኢትዮጵያ ሊሰጥ ይችል የነበረውን ትኩረት እንደቀነሰው አቶ ምትኩ አያይዘው አስረድተዋል። በሌላ በኩል የእርዳታ ሰራተኞች ወደ ተጠቁት አካባቢዎች የሚሄዱበት ሁኔታ በተሻለ እንዲመቻች ተጨማሪ ሰራተኞችን ለማስገባትም የቪዛ ሂደቱ እንዲፋጠን የአሜሪካና የሌሎችም ለጋሽ ሀገሮች አምባሳደሮች ጠይቀዋል። መንግስት ስለ ድርቁና ስለ እርዳታ እንቅስቃሴው በየጊዜው መግለጫ እንዲሰጥም ተጠይቋል። ጉዳዩ የአለም አቀፍ መገናኛ ብዙሃን ሽፋን ሊያገኝ እንደሚገባ ያመለከቱም አሉ። የዓለም አቀፍ የሕፃናት አድን ሴቭ ችልድረን የኢትዮጵያ ዲሬክተር ጆን ግራሃም አንዱ ናቸው። በአሁኑ ዓለም ነገሮች በመገናኛ ብዙሃን እንዲዘገቡ፣ በዓለም አቀፍ ዜናዎች እንዲካተቱ፣ ሽፋን እንዲሰጣቸው ያስፈልጋል። በተለያዩ ሀገራት የሚገኙ የፖለቲካ ባለስልጣናት ከልብ እንዲመለከቷቸውና እንዲያጤኗቸው። በኢትዮጵያ ድርቅ አለና ድጋፍ ያስፈልጋል ብለህ ብትጠይቅ እንዴት ስለዚህ ነገር በተለያዩ ሚዲያዎች አልሰማሁም ይላሉ። መንግስት በቅርቡ የተለያዩ መረጃዎችን ማሰራጨቱን አውቃለሁ። ሚዲያው እንዲያተኩርበት ግን የበለጠ መሰራት አለበት። በሌሎች የአፍሪካ አካባቢዎች ለምሳሌ በደቡብ ሱዳን ችግሩ ውስብስብ ነው። በዚያ ለሁለት ዓመታት የዘለቀው ጭካኔ የተሞላበት የእርስ በርስ ግጭት በብዙ መቶ ሺዎች የተቆጠረ ሕዝብ ለችጋር እንዲጋለጥ ከፍተኛ አስተዋጽኦ አድርጓል። የእርዳታ ባለስልጣናት ያሉት ችግሮች በእርዳታ ድርጅቶች ብቻ የሚወጡት አይደለም ይላሉ። እኛም ሆነን ሌሎቹ የሰብአዊ ረድኤት ድርጅቶች እዚህ ያለነው ለመንግስታቱ አጋዥ ሥራ ለመስራት ነው። አሁን ደግሞ በየጊዜው ተጨማሪ ሥራዎችን እየሠራንን ችግር በሚፈጠርበት ወቅት እርዳታ መስጠት ወይም ሌላ አይነት የምግብ እርዳታዎች መስጠት ብቻ አይደለም። መንግስታቱ ችግሮቻቸውን ራሳቸው መፍታት የሚችሉበትን ተቋማዊ አቅም መገንባትና ሌሎችንም ቴክኒካዊ ድጋፎችን እናደርጋለን። መፍትሄው ከውጭ ሊመጣ አይችልም ያሉት የእርዳታ ባለስልጣናት በመጪው የአውሮፓውያን አመት በ2016 አፍሪካውያን የረሃብ ቀውሶችን እንዲዋጉ ከተፈለገ ትግሉ መመራት ያለበት በአህጉሪቱ መንግስታት እንደሆነ አስገንዝበዋል።